ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀምሯል። በዛሬ ስርጭታችን ከሚደመጡት ጉዳዮች መካከል የኦልፍ ወይ ደግሞ የከፋኦ መንበር ናቸው አባል ናቸው በመባል ብቻ ከ50 ሺህ በላይ ኦሮሞዎች ታስሮ ያለምንም ሕግ ፍርድ ቤት ስ ወይም ሳኔ ዝም ብሎ በእስር ቤት ከይዞ ነው ያሉት አቶ አሰፋ ኪትል እና የሰማ ናቸው። በትናንትና እለት የኦሮሞ ማህበረሰብ በዋሽንግተን ዲሲ ስላዘጋጀው የተቃውሞ ሰልፍ በምሽቱ ይነግሩናል። የአድዋ መፍከል የበጎ ፈቃደኝነት መፍከል ድንበር የለሽ ለማድረግ ና ከሃይማኖት ውጭ ከፖለቲካ ውጭ ከብሔር ከብሔር ውጭ የማገልገልና ለእናት መድረግ ፕሮግራም ለማድረግ ነው። በሀያ ሁለት ፕሮግራም ይሆናል። በጎ ፈቃደኛና ባለዳ ሲሉ ራሳቸውን የሚጠሩት ሳምሩ ደገፋን የሰማናቸው የአድዋ ድል በዓልን ምክንያት በማድረግ በጎ ፈቃደኝነት ለተማሪዎችና ለወጣቶች ለማስተማር ሰላምና ጽዳትን ማዕከል ያደረገ ዘመቻ አዘጋጅተዋል የምሽቱ እንግዳችን ናቸው። ተጨማሪ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። ስመኝሽ ቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በትግራይ ክልል ከአንድ ነጥብ ስምንት ሚሊዮን በላይ ለሚሆን ሕዝብ የዕለት ምግብ ደራሽ እርዳታ ለማቅረብ የ107 ሚሊዮን ዶላር ድጋፍ ጠየቀ። በኢትዮጵያ የዓለም ምግብ ድርጅት ተወካይ ስቲቨን ዌሪ ኦማሞ እንደተናገሩት በትግራይ ክልል ውስጥ በአሁኑ ሰዓት ሶስት ሚሊየን ሕዝብ የምግብ እርዳታ ያስፈልገዋል ብለዋል። ይህን የተጎጆውን ህዝብ ፍላጎት ለማሟላት ገንዘቡ አሁን በእጅጉ የሚያስፈልግ መሆኑንም ገልጸዋል። በኢትዮጵያ መንግስት የቀረበ ጥያቄ መሆኑን ያመለከተው የድርጅቱ መግለጫ የተጠየቀው እርዳታ በመንግስትና በሌሎች ሰብአዊ ድርጅቶች የእርዳታ ቁሳቁስና ክምችት ማጓጓዣ እንዲሁም ስርጭትን የሚያካትት እንደሆነ ያብራራል። ዘገባውን ያደረሰን መለስካቸው አምሃ ነው። ጣልያን ውስጥ በቅርቡ በሰው እጅ ለተገደለችው አጊቱ ኢደኦ አዲስ አበባ ውስጥ በስሟ የተሰየመ ፋውንዴሽን ተቋቋመላት። ፋውንዴሽኑን ያቋቋሙት ቤተሰቦቿ ሲሆኑ ሀሳቡ አጊቱ ታከናውን የነበረውን ስራዎች በሀገር ውስጥ ለማስቀጠል መሆኑን የፋውንዴሽኑ ቦርድ ምክትል ሰብሳቢ ዶክተር ጀቤሳ ተሾመ ለአሜሪካ ድምጽ ገልጸዋል። የፋውንዴሽኑ ምስረታ ስነ ስርዓት የተከናወነው ትናንት የካቲት 18 2013 ዓ ም የአጊቱ ቤተሰቦች፣ ጓደኞቿና ወዳጆቿ በተገኙበት በአዲስ አበባ ዋቢሸበሌ ሆቴል ነው። አጊቱ በህይወት በነበረችበት ወቅት በስራ ፈጠራ በአካባቢ ጥበቃና በሌሎችም ዘርፎች በትጋት ስትሰራ መቆየቷ የተገለጸ ሲሆን የሰብአዊ መብት ተሟጋች እንደነበረችም ዘጋቢያችን ፀሐይ ዳምጠው የላከችው ዘገባ ያመለክታል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ኬንያ የአፍሪካ ኅብረት የሰላምና የጸጥታ ምክር ቤት ሊቀመንበርነቷን በኢትዮጵያና በሱዳን የሚካሄዱ ግጭቶችን ለማስቆም እንድትጠቀምበት የሚፈልጉ መሆናቸው ተገለጸ። ፕሬዝዳንት ባይደን አስተዳደሩን ከተረከቡ ወዲህ ለመጀመሪያ ጊዜ ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር በስልክ ኦፊሴላዊ ውይይት ያካሄዱ ሲሆን ዩናይትድ ስቴትስ ከኬንያ ጋር ያላትን ዘላቂ አጋርነት አረጋግጠውላቸዋል። ኬንያ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባልነቷን ለቀጠናዊ ሰላምና መረጋጋት ትኩረት ሰጥታ ለመስራት እንድትጠቀምበት ፕሬዝዳንት ባይደን አሳስበዋል። ሁለቱ መሪዎች በተለይም የአፍሪካ ቀንድን በሚመለከቱ ጉዳዮች ግንኙነታቸውን ለማጠናከር ቃል መግባታቸውን የስልክ ውይይታቸውን አስመልክቶ ከዋይት ሀውስ የወጣው መግለጫ አመልክቷል። የዓለም መሪዎች ወደፊት የሚከሰቱ ዓለም አቀፍ ወረርሽኞችን ለመዋጋት ለሚያደርጉት ጥረት የሚረዳ እቅድ የቀድሞ ብሪታኒያ ጠቅላይ ሚኒስትር ማዘጋጀታቸው ተገለጠ። የቶኒ ብሌር ዓለም አቀፍ ተቋም ባወጣው ሪፖርት ወደፊት የሚቀሰቀሱ ወረርሽኞችን ለመለየትና ምርመራዎችን ለማካሄድ በአለም አቀፍ ህብረት መስራት እንደሚያስፈልግ አሳስቧል። ክትባቶችን ለማምረትም ቢሆን ዓለም አቀፍ ቅንጅት እንደሚያስፈልግ ጠቁሟል። ቶኒ ብሌር ለጋርዲያን ጋዜጣ በሰጡት ቃለ መጠይቅ ከአንድ ዓመት በፊት እንዲህ ያለው ትብብር ቢኖር ኖሮ ከኮቪድ-19 ወረርሽኝ ዕድሜ ላይ ቢያንስ ሶስት ወር ልንቀንስ በቻልን ነበር የሚል እምነት አለኝ ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሀገሪቱ 50 ሚሊዮነኛው ክትባት መሰጠቱን ምክንያት ምክንያት በማድረግ ትላንት በዋይት ሀውስ በተካሄደ ስነ ስርዓት ላይ ንግግር አድርገዋል። እሳቸው አስተዳደሩን ከተረከቡ ባለፉት ሰላሳ ሰባት ቀናት ሃምሳ ሚሊየን ክትባቶች መሰጠታቸውን የገለጹት ባይደን በአንድ መቶ ቀናት አንድ ሚሊየን ሰዎች ለመከተብ የገቡት ቃል የክረምቱ የአየር ሁኔታ ከባድ ቢሆንም በትክክለኛው መንገድ እየተራመደ መሆኑን ተናግረዋል። ከዚሁ ከኮቪድ ዜና ሳንወጣ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ፕሬዚዳንት ጆ ባይደን ለኮቪድ-19 ወረርሽኝ ተጎጆች ድጋፍ የጠየቁት የአንድ ነጥብ ዘጠኝ ትሪሊዮን ዶላር ወጪ ላይ ዛሬ ድምጻቸውን ይሰጣሉ። ገንዘቡ በወረርሽኙ ምክንያት የዕለት ኑሮ ገቢያቸውን ላጡ ብዙ ሚሊየን አሜሪካውያንና የንግድ ድርጅቶች እንዲሁም አስተዳደሮች ድጋፍ የሚውል ሲሆን የምክር ቤት አባላቱ በአብዛኛው በየፓርቲያቸው ረድፍ ተከፋፍለው ድምጽ እንደሚሰጡ ይጠበቃል። አድማጮች ለሰዓት ያስኳቸው አጫጭር ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ! ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ጥቆማችሁን በማኅበራዊ መገናኛ አውታሮቻችን በኩል አድርሱ። ቪኦኤ አምሃሪክ ፌስቡክም ሆነ ትዊተር ላይ የምንገኝበት አድራሻችን ነው። ወደ ቀዳሚው ዘገባ እናምራ። የኢትዮጵያ መንግስት በተለያዩ የሀገሪቱ ክፍሎች የሰብአዊ መብት ረገጣዎችን እየፈጸመ ነው፣ በተለይ ደግሞ በኦሮሚያ ክልል የጅምላ እስርና እንግልት እየተከናወነ ነው በሚል የሚከሱ ኢትዮጵያውያን በትናንትናው እለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። የኦሮሞ ማህበረሰብ በዋሽንግተን ባስተባበረው በዚህ ሰልፍ ላይ በረሃብ አድማ ላይ መሆናቸው የተነገረላቸው ታዋቂ ፖለቲከኞች ለህይወታቸው አስጊ በሆነ ሁኔታ እንዲያሳልፉ እየተደረገ ነው የሚል ቅሬታም ተሰምቷል። ሰላማዊ ሰልፈኞቹ የዩናይትድ ስቴትስ መንግስት ለኢትዮጵያ መንግስት የሚሰጠውን ድጋፍ እንዲያቋርጥም ጠይቀዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው በፖለቲካ አቋማቸው ብቻ የታሰሩ ሰዎች እንደሌሉ፣ በረሃብ አድማ ላይ ለሚገኙ ታሳሪዎችም የሚቻለው የህክምና ድጋፍ እየተደረገላቸው መሆኑን፣ የተለያዩ ዓለም አቀፍ ተቋማት ለኢትዮጵያ ድጋፍ እያደረጉ ባለበት በአሁኑ ሰዓት ራሳቸው ኢትዮጵያን እርዳታ እንዲቋረጥ መጠየቃቸው ተገቢ ያለመሆኑን ተናግረዋል። ዝርዝር ጉዳዩ በመቀጠል ይሰማል። ትናንት ረፋዱ ላይ በዋሽንግተን ዲሲ ከተማ የተካሄደውን የተቃውሞ ሰልፍ ያሰናዳው በዋሽንግተን ዲሲ የኦሮሞ ማህበረሰብ የቦርድ ሊቀመንበር የሆኑት አቶ አሰፋ ኪትል ሰልፉ የተጠራበትን ምክንያት እንዲያስረዳሉ። ጦር ታውጆ የሚደረገውን ግፍ ግድያ፣ ሰብአዊ መብት ጥሰት፣ እስራት፣ ሴቶችን በጉልበት የመድፈር የማፈናቀል ቤቶቻቸውን ከነንብረታቸው ንብረታቸው በማቃጠል እየተፈጸመ ያለውን ወንጀል ለማወግዘን እና የአሜሪካ አዲሱ መንግስት እንደዚሁም ደግሞ የዓለም ህብረተሰብ ይህን እንዲያውቀ ለማሳወቅ በተጨማሪም ደግሞ ቦች የሚያደርጉትን ትግል ለመደገፍ ነው የምንመጣው። የመብት ጥሰቶቹ በኦሮሚያ ክልል ውስጥ ብቻ የተወሰኑ አለመሆኑን በትግራይ፣ በአማራ ክልልና ቤንሻንጉል ጉሙዝ ክልል ውስጥ በሚገኙ አንዳንድ ስፍራዎች ከልክ ያለፈ የመብት ጥሰት መኖሩን ያወሱት አቶ አሰፋ ለማሳያነት በኦሮሚያ ክልል እየደረሰ ነው ያሉትን በደል አሰምተዋል። ልዩ የጦር ስርዓት ነው ተዘርግቶ ያለው። ኮማንድ ፖስት ማለት ነው። ሚሊተሪ ኮማንድ ፖስት በዛ ስር የሚገድለውም ምንም ተጠያቂነት የለውም። በየቦታው ገድሎ መጣል፣ ከእስር ቤት እያወጡት ገድሎ በመንገድ ላይ ወስዶ መጣል ነው። ከዛም በአጠቃላይ የእነሱን የብልጽግና ፓርቲን የማይደግፍ የኦኤልኤፍ ወይ ደግሞ የከፋኦ መንበር ናቸው አባል ናቸው በሚባል ብቻ ከሀምሳ ሺህ በላይ ኦሮሞዎች ታስሮ ያለምንም ሕግ በፍርድ ቤት ውሳኔ ዝም ብሎ በእስር ቤት ተይዞ ነው ያሉት። ፍርድ ቤትም ደግሞ ነፃ ናቸው ምንም አይፈለጉም ጥፋት የላቸውም ብሎ የለቀቃቸው ሁሉ አንለቅም ብሎ በሚሊተሪ በቦታ ቦታ እያቀያየሩ አስሮ ነው ያሉ ማለት ነው። ሰላማዊ ሰልፈኞቹ ትኩረት እንዲያገኙ ከጠየቋቸው ጉዳዮች መካከል አንዱ በእስር ላይ የሚገኙ የፖለቲካ ሰዎችን አያያዝ የሚመለከት ነው። እኔ አብዱረዛቅ ከዲር ወይም ደግሞ በፌስቡክ ስሜ ገሮም ጌሴ በመባል ይታወቃሉ በዛሬው ሰልፍ ላይ እንድንሳተፍ ከሀምሳዎቹ የአሜሪካ እስቴቶች የተገኙት ዜጎች በሙሉ የኦሮሞ የፖለቲካል እስረኞች እንደ ጀዋር መሀመድ በቀለ ገርባ ሀምዛ ቦረና እና የመሳሰሉት ለሀያዘጠነኛ ቀን የረሃብ አድማ ላይ ባሉበት ሰዓት በአሁኑ ሰዓት በዚህ ደቂቃ ህይወታቸው በማለፍና ባለመኖር መካከል እየተጣጣሩ ስላሉ የአሜሪካ መንግስት ይህን ጉዳይ በአስቸኳይ ሰምተው በዚህ ጉዳይ ኢንተርቪን በማድረግ እነኚህ የፖለቲካ እስረኞች ምንም ወንጀል ያልሰሩና የፖለቲካ አመለካከታቸው ብቻ ከመንግስት የተለየ በመሆኑ የታሰሩና መንግስት ደግሞ በግልጽ እያየ እያሾፈ እያለ ስለሆነ የህዝብ ድምጽ ላልሰማ በአስቸኳይ መንግስት የአሜሪካ መንግስትና የዓለም መንግስታት በሙሉ በመተባበር እነኚህን እስረኞች ከአብይ አህመድ እጅ እንዲያስወጡና አስፈላጊውንም ደግሞ በገንዘብና በፋይናንስ በኩል የሚደግፉትን ድጋፍ እንዲያቆሙ ለመጠየቅ ነው። አቤቱታቸውን ለአሜሪካ መንግስት እንዳሰሙ የተናገሩት አቶ አብዱራዛቅ በምላሹ በኢትዮጵያ መንግስት ላይ እንዲወሰድ የሚፈልጉትን እርምጃም ያስረዳሉ። እያዩ እነኚህ ዜጎች ከሚሞቱ የአሜሪካ መንግስት የአሜሪካን ቫሊዩ ከሚባሉት የዲሞክራቲክ ቫሊዎችን ማስጠበቅ መቻል አለበት። ዝም ማለት የለበትም። ኤነፍ ዝ ኤነፍ በምል ነው በሌላ መልኩ ደግሞ የኢትዮጵያ መንግስት ከተለያዩ ሀገሮች ከወርልድ ባንክ ጨምሮ የሚያገኙትን እርዳታ በአሁኑ ጊዜ እንደምታውቀው የጦር መሳሪያ ግዢ ካልሆነ በስተቀር ህዝብን ዜጎች ከእስር ቤት እየወጡ በአሁኑ ሰዓት እየተገደሉ ባሉበት ሰዓት እስረኛ ከእስር ቤት እየወጣ ተገሎ ለጫካ ለግል እየተጣለ ባለበት ሰዓት የገንዘብ እርዳታ ከማድረግ ይልቅ የህይወት ጉዳይና የሰው ልጆች ሞራልን በሚነካ መልኩ ይሄ መንግስት አጸያፊ ድርጊት እያደረገ ስለሆነ ማንኛቸውም እርዳታዎች የሚያደርጉትን ማቆም እንዳለባቸው ይህ መንግስት ደግሞ ወደ ድርድር እንዲቀርብ አስፈላጊም ከሆነ ደግሞ እስር ቤት ድረስ ሄደው እነኝን እስረኞች ያሉበትን ሁኔታ እንዲያዩ እና በተጨማሪም ደግሞ የአቃሉ እንዴሳ አሶሲሌሽን በገለልተኛ አካል እንዲታይና ጥናቱም እንዲደረግ ወይም ደግሞ የወንጀል ምርመራው በአግባቡ በአዲስ መልክ እንዲደረግ ኢንተርቪን እንዲያደርጉ ነው፣ ጣልቃ እንዲገቡ ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በተቃውሞ ሰልፈኞቹ የቀረበውን ህግን ያልተከተለ የጅምላ እስርና እንግልት ይደረጋል የሚለውን ክስ አይስማሙበትም። በመጀመሪያ እንግዲህ በተለያዩ በሀገራችን ክልሎች ከፍተኛ የጸጥታ ችግሮች ነበሩ። ከጸጥታ ችግሮቹ ጋር በተያያዘ እጃቸው ያለበት ተብለው የተያዙ በቁጥር ስር እንዲውሉ እና በህግ እንዲጠየቁ እየተደረገ ነው። ስለዚህ ይሄ በአንድ ክልል በሌላ ክልል ምናምን ተብሎ የሚቀመጥም አይደለም። በአገሪቱ በሁሉም አካባቢዎች ችግር የፈጠሩ የሰው ህይወት ያጠፉ፣ ንብረት ያወድሙ፣ ከፍተኛ ጉዳት ያደረሱ አካላት በቁጥጥር ስር ውለው በህግ እየተጠየቁ ያለበት ሂደት ነው ያለው ማለት ነው። በሁለተኛ ደረጃ የፖለቲካ ፓርቲ በመሆን አባል በመሆናቸው ብቻ የተያዙ አካላት ተደርጎ የሚነገረው ትክክል አይደለም። ያው ካሁን ቀደም በመንግስት ጠቅላይ ዐቃቤ ህግም በተደጋጋሚ ምላሽ የተሰጠበት ጉዳይ ነው። ጉዳያቸውን በህግና በህግ ብቻ ይከታተሉ ተደርጎ እየሄደ ነው ያለው። በረሃብ አድማ ላይ የሚገኙ የፖለቲካ ሰዎችን አያያዝ በተመለከተም ይህንን ብለዋል። ከረሃብ አድማ ጋርም ተያይዞ ያለው ያው የነሱን መብት ማክበር ይገባል። የረሃብ አድማ አስገድዶ መመገብ አይቻልም። ግን የረሃብ አድማ እያደረገ ያለ አካል ከህክምና ጋር ተያይዞ የሚነሳው ጉዳይ በትናንትናው ዕለትም በፍርድ ቤት ውሳኔ የተሰጠበት ሁኔታ አለ። በመንግስት በኩል በመንግስት ሆስፒታል የተሟላ ህክምና ለማድረግ ዝግጁነቱን በተደጋጋሚ አረጋግጧል። በትናንትናው ዕለትም አማራጭ የሆነ ውሳኔ የሚተወሰነበት ሁኔታ አለ። ስለዚህ እድሉ ታራሚዎች እጅ ነው ያለው ማለት ነው። በጠበቆቻቸው እጅ ነው ያለው፣ በቤተሰቦቻቸው እጅ ነው ያለው። ይህን ነው ማለት የሚቻለው። በዚህ ጉዳይ ላይ አምባሳደር ፍጹም በተቃውሞ ሰልፈኞቹ የቀረበውን ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን ድጋፍ እንድታቋርጥ የቀረበውን ጥያቄም ተገቢ ያለመሆኑን ይጠቁማሉ። እንግዲህ በኢትዮጵያ ውስጥ ያው በሰሜን እዝ ላይ በደረሰው ጥቃትም በማይካድራ ላይ በደረሰው ጨፍጨፋም ከዛ በኋላ በተፈጠሩ ሁኔታዎችም በርካታ ዜጎቻችን ወደ ሱዳን የተሰደዱበት ሀገር ውስጥ የተሰደዱበት መተከል የነበረው በወለጋም በሌሎች አካባቢ የነበሩ ግጭቶች በሀገር ውስጥም ከፍተኛ ሕዝብ እንዲፈናቀል እና አሳዛኝ ሁኔታዎች እንዲፈጠሩ ሆኗል። ስለዚህ ለዚህ ሕዝብ ዲያስፖራ ያለው ወገናችን የሚችለውን ሁሉ እያዋጣ በኤምባሲያችን በኩል ሲልክ ቆይቷል። እዚህ ያለው ወገን ከራሱ ቆርሶ እየሰጠ እንደገና የአሜሪካ መንግስት እርዳታ እንዳይሰጥ የሚለው የወገን ጥያቄ ነው ብለን አንወስድ እና እናዝናለን። እነዚህ ወገኖች ወደ ልቦናቸው እንዲመለሱ፣ ወገን ሲጠቀም የማይወዱ ከሆነ እጅግ ያሳዝናል። ስለዚህ አይደለም የአሜሪካ መንግስት ራሳቸው ተገቢን ድጋፍ ማድረግ ይኖርባቸዋል ብለን እናምናለን። ይህን እንዲያደርጉም ተከታታይ የሆኑ የዙም ውይይቶችን በማድረግ ላይ ያለ ነው። በዚህም በጣም አበረታቸው የሆኑ ምላሾችን እያገኘን ያለ ነው። በአንጻሩ የተወሰኑ ደግሞ እንደዚሁ ለዚህ አላማም ብለው ያሰባሰቡት እንዳይሄድ እያደረጉ ያሉ፣ በተለይ ጽንፈኛው የህወሓት የዲያስፖራ ክንፍ በዚህ በህዝቡ ስም እየተሰበሰበ ገንዘብ ወደ ሀገር ቤት እንዳይሄድ እያደረገ ነው የሚሉ ጥቆማዎች ይደርሱናል። እኔ እርዳታን የሰጠው ህዝብ እርዳታውን የሰጠሁት ለህዝብ ነው ብሎ እንደሚጠይቃቸው እገምታለሁ። አምባሳደሩ የኢትዮጵያን ወቅታዊ ሁኔታ ለአሜሪካ የህዝብ ተወካዮች የማስረዳት ሥራ እየሰሩ መሆኑን በቅርቡም ከሳውዝ ዳኮታ ሴናተር ማይክ ራውንድስና ከሜሪላንድ ሴናተር ክሪስ ቫን ሆለን ጋር መወያየታቸውን አውስተዋል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ። በኢትዮጵያ እየበረታ የመጣውን በዘርና በሃይማኖት የመከፋፈል ችግር ለመቅረፍና ሰዋዊ አመለካከትን ለማስረጽ ድንበር ተሻጋሪ በጎ ፈቃደኝነት የማጎልበት እንቅስቃሴ አዲስ አበባ ውስጥ እየተካሄደ ነው። ራሳቸውን በጎ ፈቃደኛና ባለዳ ብለው የሚጠሩት የእንቅስቃሴው አራማጆች በመጪው ማክሰኞ የሚከበረውን የአድዋ ድል በዓል ምክንያት በማድረግ በጎ ፈቃደኝነትን ለተማሪዎችና ለወጣቶች ለማስተማር ሰላምና ጽዳትን ማዕከል ያደረገ ዘመቻ አዘጋጅተዋል። ስመኝ ሸቆየ ዝርዝሩን ታጋራናለች። ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝብ የድል ተምሳሌት ተደርጎ የሚቆጠረው አድዋ ኢትዮጵያውያን ከሀገሪቱ አራት ማዕዘና ተጠራርተው በሙሉ ፈቃደኝነት የውጭ ወረራን የመከቱበት የድል በዓል ነው። የፊታችን ማክሰኞ የዚህ ድል በዓል 125ኛ ዓመት ሲከበርም ይህን የበጎ ፈቃደኝነት መንፈስ አጉልቶ ለማሳየት እንቅስቃሴ ተጀምሯል። ልዩነቶች ጎልተው በሚታዩበት በዚህ ትውልድ ድንበር የለሽ ሆኖ የማገልገልን ልምድ ከአድዋ እንማር በሚል መነሻ እንቅስቃሴውን ከፊት ሆነው ከሚመሩት መሀል ራሳቸውን በጎ ፈቃደኛና ባለዕዳ ብለው የሚጠሩት ታምሮ ደገፋ ናቸው። በመጀመሪያ መነሻው አድዋ ሁሉም በበጎ ፈቃደኝነት ነት ከዚህ ያለበት ሆኖ ብሎ የተነሳበት መንፈስ ነው እና ይህን መንፈስ የአድዋን መንፈስ የበጎ ፈቃደኝነትን መንፈስ ድንበር የለሽ ለማድረግ ና ሰዎች ሰዎችን ካለ ግድብ ከሃይማኖት ውጭ፣ ከፖለቲካዎች ውጭ፣ ከብሔር ውጪ ውጭ የማገልገል ና ለናቆጥራቸ ፕሮግራም ለማድረግ ነው። በሀያ ሁለት ፕሮግራም ይዘናል የፊታችን ሰኞ የአድዋ ድል በዓልን ለማሰብ በጎ ፈቃደኝነትን ማዕከል አድርጎ የተዘጋጀው ይህ ዝግጅት የአካባቢ ንጽህና መጠበቅን፣ ልዩ እንክብካቤ ለሚያስፈልጋቸው ድጋፍ መስጠትንና ተማሪዎችን ስለ በጎ ፈቃደኝነት ማሰልጠን እንደሚያካትት በጎ ፈቃደኛና ባለዳ ታምሩ ይገልጻሉ። በተለምዶ መገናኛ የሚባል አካባቢያን ማስክ እናደርጋለን። በግራቅ እንሄዳለን። ፊት ለፊታችን የምናየው ቆሻሻ እናነሳለን። ከዛ እንታተባለን። ከልፋያ የመንግስት ትምህርት ቤት ትምህርት ቤቱን ይህ በእውነቱ ታሪካዊ የሆነ የመጀመሪያው ጠቅማ ትምህርት ቤት ነው። መጎብኘት ያለበት መታወቂ ያለበት ነው። ትምህርት ቤቱን ግቢን እናገዳለን። ልጆቹን ደግሞ የተለያዩ ስልጠና የሚፈልጉትን ባለሙያዎች አሉ። አጋሮች አሉ። ኢትዮጵያ ስካት ማበ በተለይ አዲስ አበባ ስካት ማህበራለ ዩኒቨርስቲ ያሰለትናሉ። ልዩ እንክብካቤ የሚያስፈልጋቸው ህጻናት አሉ። በተለይ ማህበረሰቡ መለከታቸው የተጎዱ የተገለሉ እናቶች ምስም ጉዳይ አለ። ሰዎች ውስጥ ከገቡ በኋላ ጡጡ ጡ ከምንል ከመግባታቸው በፊት እንዲዎቹ ላይ ትራከራለን። ይሄም ከበጎ ፈቃደኛና ከአድዋ ጋር የተገናኘ ነው። በጎ ፈቃደኛ ታምሩ ህዝብን በነጻ የማገልገል በጎ ስራ የጀመሩት ከአስራ ስምንት ዓመት በፊት ለበርካታ አመታት በኖሩበት አሜሪካን ሀገር እያሉ ነበር። በዋሽንግተን ዲሲ ቨርጂኒያ እና ሜሪላንድ አካባቢ መርካቶ በሚለው የንግድ ተቋማቸው ይታወቁ የነበሩት የአሁኑ በጎ ፈቃደኛ ታምሩ ወደ ኢትዮጵያ ከመመለሳቸው በፊት በኢትዮጵያ ማህበረሰብ ማዕከል እንዲሁም ከተለያዩ ሀገር ዜጎች ጋር በመሆን የሰላምና አረንጓዴ ማህበራዊ እንቅስቃሴዎች ላይ ይሳተፉ እንደነበር ያስታውሳሉ። ሙሉ ሰዓታቸውን ለበጎ ፈቃድ መዋል የጀመሩት ግን ወደ ኢትዮጵያ ከተመለሱ በኋላ ነው።

እዛም ማገልገል ጀመር። በጎ ፈቃደኛ ታምሩ ድርጅት አያቋቁሙ እንጂ የሚሰሯቸውን የበጎ ፍቃድ እንቅስቃሴዎች የሚያከናውኑት እንደሳቸው ተመሳሳይ ዓላማ ካላቸው ግለሰቦች ማህበራትና ድርጅቶች ጋር ነው ከሚያከናውኗቸው በጎ ተግባራትም በአብዛኛው በመንግስትም ሆነ በሌሎች አካላት ያልታዩ ክፍተቶችን የሚሞሉና መልካምነትን ለሌላው የሚያስተምሩ እንደሆኑ ይገልጻሉ ክፍተቶች ነው የምንሞላው መንግስት የማይመለከታቸው ነገር ህዝብ የማይመለከታቸው ድርጅቶች የማይመለከታቸው ነታች ያሉ ማህበረሰቡን የራሳችን ግዴታ ለማወቅ የዚ አይነት አደረጃጀት ነው ያለን ሁሉም ለነፍሱ ሁሉም ለራሱ የሚያረገው ነው የማገልገል ነው

በጎ ፈቃደኝነት ልዩነትን ማጥበቢያና ሰዋዊ ማንነት ማሳደጊያ ነው የሚሉት በጎ ፈቃደኛ ታምሮ፣ አንድ በመሆን ለሚገኘው ድል ማሳያ ከአድዋ በላይ እንደሌለ ያስረዳሉ። ያለው ችግር ይገባናል። በተለያየ ምክንያት ቀለበት ውስጥ አጥሮች ውስጥ ራሳችንም ከተናል፣ እና ከዚህ አጥ ውስጥ እናንትን ልንወጣ የምንችል አሁን እኛ ጋር የመጣ የምታያቸው ሰዎች ሁሉ በቃ አሁን እነህ ሰዎች ናቸው ነው ውስጥ የተለያየ እምነት ያላቸው ከእኛም አልፎ ከውጭ ከአሜሪካ የሚወጡ ነጭ ቆዳ ያላቸው አሜሪካ አሜሪካኖች አሉ፣ ጥቁር ቆዳ ያሉ አሜሪካኖች አሉ፣ ሲናያኖች አሉ፣ ናይጄሪያኖች አሉ። ተሰብስበን ብታይ ቃል ሰዎች ናቸው ነው። ስለዚህ ማህበረሰብ፣ ወጣቱ ይህንን ኮንሴፕት በጎ ፈቃደኛነትን የተቀመጠውን አጥር ሰብሮ ሰዎች ፕሮፌሽናል ወጣቶቻችን መነጋገር ጀመሩ። አሁን እኛ ጋር በሚመጡበት ጊዜ ሰው ሆነው ነው የሚመጡት። ነጭ ሆነው፣ ጥቁር ሆነው፣ ሙስሊም ሆነው፣ ክርስቲያን ሆነው፣ ዲያስፖራ ሆነው፣ ሀብታም ሆነው፣ ደሃ ሆነው ሳይሆን ሰው ሆነው ስለሚመጡ በዚህ መካከል ያላቸውን ንግግራቸውም፣ ጨዋታቸውም ፕሮጀክታቸው ነጻ ነው እና በተለይ ወጣቱ ወደዚህ ነገር እየተሻለ እያየው ነው። አድዋን አስመልክቶ ሰኞ በሚካሄደው የበጎ ፈቃደኝነት መርሃ ግብር ከአዲስ አበባ ክፍለ ከተሞች የተወጣጡ በጎ ፈቃደኞች፣ የአዲስ አበባ ስካውት ማህበር፣ ሴንተር ፎር ፋሚሊ ሰርቪስ የበጎ አድራጎት ድርጅትና ሌሎች በበጎ አድራጎት ዙሪያ የሚንቀሳቀሱ ግለሰቦችና ድርጅቶች ይሳተፋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በዚህ በያዝነው የአውሮፓውያኑ 2021 ዓ.ም የተባበሩት መንግሥታት ተቋማት የቤተሰብ ምጣኔ ሃያ ሃያ ዓለም አቀፉን የትብብርና ተነሳሽነት ሪፖርት ይፋ ያደረገ ሲሆን እስከ 2030 ድረስም ለቀጣዮቹ 10 ዓመታት ማለት ነው የሚዘልቅ የሴቷን ምርጫ ማዕከል ያደረገ የቤተሰብ ምጣኔ እቅድንም አስቀምጠዋል። ሪፖርቱ ኢትዮጵያን ጨምሮ 67 ዝቅተኛ የኑሮ ደረጃ ባላቸው ሀገራት ላይ የተሰራ ሲሆን ምንም እንኳን በድሃ ሀገራት ውስጥ ያለው የቤተሰብ ምጣኔ ተጠቃሚነት ቢጨምርም የኮቪድ-19 ወረርሽኝ ግን የቤተሰብ ምጣኔ እቅዱን በተገቢው መንገድ ለማስኬድ ትልቅ ስጋት እንደፈጠረ ተጠቁሟል። በዚህ ዙሪያ የአሜሪካ ድምፆቹ ሌኖርድ ማዶ፣ ካሮል ጉንስበርግ እንዲሁም ኤደን ገረመው የተለያዩ ባለድርሻ አካላትን አነጋግረዋል። ኤደን ገረመው እንደሚከተለው አጠናቅረዋለች። ትዕግስት አያሌው ለዚህ ቃለ መጠየቅ ሲባል ስሟ የተቀየረ ወጣት ነዋሪነቷ በጉራጌ ዞን ወልቂጤ ከተማ ነው። ትዳር ከያዘች ሁለት አመት ተኩል ያለፋት ሲሆን ከባለቤቷ ጋር በመሆን ከሁለት አመት በፊት በክንድ ላይ የሚቀበር ኢምፕላንት የተሰኘ የወሊድ መቆጣጠሪያ ከመንግስት ተቋማት በነፃ አገልግሎት ማግኘቷን ትናገራለች። ትዕግስት በግብረ ሰናይ ተቋም ውስጥ በምግብ አብሳይነት የምትሰራ ሲሆን፣ ባለቤታ ደግሞ የግንበኝነት ኮንትራት እየወሰደ ይሰራል። ይሁንና በቋሚነት በወር የሚያገኙት የእሷ 1600 ብር ደሞዝ ብቻ ነው። በዚህም የተነሳ ህይወታችንን በደንብ እስክናደራጅና ቤታችንን እስክናሟላ ብዬ የቤተሰብ ምጣኔን አገልግሎት ለመጠቀም መርጫ ለው ትላለች። መጀመሪያ ሁለታችንም ንብረት ለልጆቻት የሚያስፈልጉ ነገሮች ማሟላት ስለነበረብን ና የጋብቻ ስነስርዓታችን ማስፈጠም ስለነበረብን ለዛ ብለን ቢያንስ ሁለት አመት እንጠቀም ብለን ሁለት አመት ተጠቀሙ። ባልጠቀምና ቢያንስ ቤቱ እንዳለ በልጅ ነበር የሚሆነው ልጆች መንከባከባለ ከዛ ቤት ውስጥ አለ። እጎድ አለው ብቻውም ደግሞ ናይሰራ ይችላለ እሱ ጋር ተጽዕኖ እንዳይደርስበት ከዚ አንጻር እኔ ማስ ተመካክረ ያደረግነ። በአለም ዙሪያ ታዲያ ትዕግስትን የመሰሉና ህይወታቸውን ለማቃናት እንዲሁም ኑሯቸውን ለማሻሻል የቤተሰብ ምጣኔ አገልግሎት መጠቀም ምርጫቸው ያደረጉ እጅግ ብዙ ሴቶች ና ቤተሰቦች አሉ። የተባበሩት መንግስታት ተቋማት የቤተሰብ ምጣኔ የሀያ ሀያ የአለም አቀፍ ትብብርና ተነሳሽነት ሪፖርት በቅርቡ ይፋ የተደረገ ሲሆን በተጨማሪም ኮቪድ አስራ ዘጠኝ የቤተሰብ ምጣኔ አገልግሎት ላይ ካደረሰበት ጫና አውጥቶ ተደራሽ ለማድረግ ለቀጣይ አስር አመት ተግባራዊ የሚደረግ እቅድም ወጥቷል። የአሜሪካ ድምጽ ያነጋገራቸው የዓለም የቤተሰብ ምጣኔ 2020 ስራ አስፈጻሚ ዳይሬክተር የሆኑት ቤይዝ ሽላንተርን ታዲያ አዲሱ ቅድ ለሴቶች እና ልጃገረዶች ምርጫ ቅድሚያ የሚሰጥ ነው ይላሉ። ስለ ቤተሰብ ምጣኔ ስናነሳ ዋናው ነገር የእናቶች ጤና ነው። ይሄ ወዴት ይወስደናል? በመውለድ እድሜ ላይ ያሉ ሴቶች የልጆቻቸውን ቁጥር ሲመጥኑና አራርቀው መውለድ ሲችሉ የበለጠ ጤናማ ይሆናሉ የሚለው ጋር ነው። ይሄ መርሃ ግብር፣ መውለድ ያለባችሁ ይሄንን ያክል ልጅ ነው ብሎ አይገድብም። በአንጻሩ የጤና ስርዓቱን በተመለከተ ሴቶች መከላከያ መውሰድ የመፈለግና አለመፈለጋቸው ምርጫ ላይ ያተኮረ ነው። የዓለም የቤተሰብ ምጣኔ የ2020 ስራ አስፈጻሚ ዳይሬክተር ቤስ ሽላንተር ከኮቪድ-19 በፊትም የገንዘብ አቅም ውስንነት የመከላከያ መድኃኒቶች አቅርቦትና የማህበራዊና ባህላዊ ስርዓቶች የቤተሰብ ምጣኔ አገልግሎት ማዳረሱ ላይ አሉታዊ ተጽዕኖ እንደነበራቸው ገልጸው ኮቪድ-19 ደግሞ ሁኔታውን አብዝቶታል ይላሉ ሉ ኮቪድ-19 እጥረት ፈጥሯል። በተለይም ወረርሽኙ በጀመረባቸው በመጀመሪያዎቹ ወራቶች የቤተሰብ ምጣኔ ምርቶች አቅርቦት ተፋልሷል። አሁን እያየን ያለነው እጅግ ብዙ ሴቶችና ልጃገረዶች አገልግሎቱን ባያገኙም ተነሳሽነቱ ኑሯቸው ወደ ሕክምና ማዕከል መሄዳቸውን ነው። ቤተሰቦችና ግለሰቦች ለህክምና አገልግሎት የሚከፍሉት እስኪያጡ ድረስ የገንዘብ ችግር አጋጥሟቸዋል። ስለዚህም ሰዎች የወሊድ መከላከያ መድኃኒቶችን ለመግዛት ያጋጠማቸው ችግር የገንዘብ እጥረት ነው። ስለዚህ ኮቪድ-19 በዋናነት የፈጠረው የመድኃኒት አቅርቦት ችግርና የገንዘብ እጥረት ነው ማለት ትችላለሁ። አዲሱ የጸደቀው የቤተሰብ ሀያ ሰላሳ እቅድ ጽንስ ማቋረጥን ጨምሮ የተለያዩ የቤተሰብ መምሪያ አገልግሎቶችን የሴቶችና የቤተሰቦች ምርጫ እንዲሆኑ የፈቀደ ሲሆን ከዚህ ቀደም ወጥቶ የነበረውና ጽንስ ማቋረጥን የሚቃወመው የሜክሲኮ ከተማ ፖሊሲ በመባል የሚታወቀው ዓለም አቀፍ ፖሊሲ አንጻር በተቃራኒው የቆመ ነው። ይህ ዓለም አቀፍ ፖሊሲ ከኮቪድ-19 ጋር ተዳብሎ የቤተሰብ ምጣኔ አገልግሎትን በዓለም ዙሪያ ለማዳረስ እጅግ ሰፊ የሆነ ፈተና ጋርጦ ነበር የሚሉት ደግሞ ቀድሞ ሜርስቶፕስ በሚባል የሚታወቀው የአሁኑ የኤምኤስአይ የቤተሰብ ምጣኔ አገልግሎት የኢትዮጵያ ዋና ዳይሬክተር አቶ አበበ ሽብሩ ናቸው። የአሜሪካው የቀድሞ ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ በተለይ የስነት ዋሉና የቤተሰብ ቅር አገልግሎትን የሚደግፉ ባለመሆናቸው ከዛ ጋር በተገናኘ ጋጉል የሚል ፖሊሲ አለ። በአሜሪካ መንግስት በኩል በተለይ በሳቸው ፓርቲ በኩል የሚቀነቀን እና በዛ ምክንያት ተለይ የስነት ዋሉና የቤተሰብ ቅር አገልግሎት የሚሰጡ ድርጅቶችን መጠቀብ ስለማይፈ ሲያስፈልጉ ከነዛ ውስጥ አንዱ ማሬት ሰብ ስለሆነ በአሜሪካ መንግስት ልናገኝ የምንችለውን እርዳታ ወይም ድጋፍ በመቋረጡ እዛ ምክንያት የምንሰጠውን አገልግሎት ባናቆምም በሰፊው ገድቦም ድንቅንሰ ተገደናል እና ወደ ኢትዮጵያ በምንመጣበት ሰዓት እንደዚሁ አገልግሎታችን በሰፊው ወይም ደግሞ መጸብ በሚገባን ልክ ባለመስጠታችን ብዙ እናቶችን መድረስ አልቻለን። በአንድም ሌላ መንገድ በሴቶች ላይ የደረሰ ጫናት ቀላል አለመሆኑን ልማች እያለ የዓለም የቤተሰብ ምጣኔ የ2020 ስራ አስፈጻሚ ዳይሬክተር በሽላንተር 67 በመቶ የሚሆኑ አፍሪካውያን ሴቶች የቤተሰብ ምጣኔ አገልግሎትን የመጠቀም ተነሳሽ ተደራሽነት እንዳላቸው የገለጹ ሲሆን ትዕግስትም ከሁለት ወራት በኋላም የወሊድ መከላከያው ሲያበቃ በድጋሚ ለመጠቀም መወሰኗንና ና የጀመረችውን የማታ ትምህርት የመቀጠል ህልም እንዳላትም ጠቁማለች። ከአሜሪካ ድምጽ ሬዲዮ በትብብር ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ላመሻችሁ በእጅጉና አመሰግናለን። ሀብታሙ ዙዩም የመስተንግደው፣ ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ ነበርን። የነገሰው ይበለን መልካም ነሽ። ደረሰ ሰዓቱ፣ የዘገየሽበት ምንሆ ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው።